ላለፉት ጥቂት ሳምንታት በጎንደርና አካባቢው በቀደሙት በርካታ ወራት ደግሞ በኦሮሚያ ክልል የተቀሰቀሱትንና በአጠቃላይም በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤ ምንነት የሚመረምርና ሁነኛ የመፍትሄ አማራጮችን ለመቃኘት የሚጥር ውይይት ነው አሁን የሚሰማው። ተወያዮቹ አቶ አበባ ዋያሌው በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር እና ዶክተር ዳንኤል ተፈራ ደግሞ በዚህ በዩናይትድ ስቴትስ ዊስካንሰን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት መምህር ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ትናንት ማታ የውይይቱን የመጀመሪያ በውይይቱ የመጀመሪያ ክፍል የተነሳ አንድ ነጥብ መለስ ብሎ አስታውሶ ይንደረደራል አሉላ። መልካም ይሄ ራሱን ችሎ በስፋት ህገ መንግስት ጥያቄ ምንነቱን ጭምር በዝርዝር ጥያቄዎች መታየት ይጋብዛል። በተነሳው ነጥብ ጋባዥነት ነው በተከታታይ ጥያቄ ያነሳሁት ህገ መንግስታዊ የማንነት ጥያቄ አሁን ለሚታዩ ችግሮች መሰረት ነው ብለዋል እና አቶ አበባው አያሌው ቀደም ብሎ በዶክተር ዳንኤል የተገለጹትን ጨምሮ በእርሶ እይታስ? እኔ እንግዲህ ይሄን ነገር ዶክተር ዳንኤል ያነሱት ልክ ነው። ህገ መንግስቱ በእርግጥ ብዙ ነገር አለው ግን ደግሞ ህገ መንግስት ነው እና በዚህ ኢትዮጵያ ተብሎ በተከለለው ወሰን ውስጥ ያለን ሰዎች ይህን መተዳደራችን አይቀርም። ለምን ዜጋ ነን፣ እንኖራለን፣ እንገብራለን። እስከ ገበር እስከ ኖርን ድረስ ደግሞ ይሄ ህገ መንግስት ተሻሻለም አልተሻሻለም አሁን እየገዛን ያለ ይሄ ነው። ዜጋው ተገዢ ሆኖ ግን መንግስት ለህገ መንግስቱ ማይገዛበት ምንም ምክንያት ያለ አይመስለኝም። አንድ ያ ነው እና ትልቁ ነገር ምንድን ነው ህገ መንግስት ብለን እስከተቀበልን ድረስ መሆን ያለበት መንግስት ህገ መንግስቱን አክብሮ፣ ዜጋው ህገ መንግስቱን አክብሮ እስካልተሻሻልን ድረስ ማለት ነው። ያ ህገ መንግስቱ ለምን እንዲሆነ እንዲሆነ እንዲሆነ የሚለውን ወደዛ አይወስደንም። ግን ህገ መንግስት መሻሻል አለበት አንደኛ፣ ህገ መንግስቱ ችግር አለበት ዶክተር ዳንን እንደሚሉት ይሄ አሜሪካም አረቀቀው ምንም አረቀቀው እንግዲህ በሀገሪቱ ህግ መሰረት ታውጇል። ይሄ ህገ መንግስት ተቀባይነት ያለው ነው እስካለ ድረስ ደግሞ ያን የሚሻሻልበትን መንገድ መፈለግ አለብን ሁላችንም ኢትዮጵያውያን የሆኑ ዜጋዎች ማለት ነው። ትልቁ የህገ መንግስት ችግር መጀመሪያ ላይ አንዱን ትልቅ አንዱን ትንሽ ማድረጉ ነው። እራሱ ፕሪያምብሩ ላይ እኛ መግቢያ ብለን ነው እንደ መቅድም እናንሳውና እዛ ላይ እንኳ ስናነሳው መጪው የጋራ እድላችን መመስረት ያለበት ከታሪካችን የወረስነውን የተዛባ ግንኙነት ብሎ ነው የሚጀምረው። የህገ መንግስቱ የመጀመሪያ ውስጠት ከታሪካችን የተዛባ የወረስነው ግንኙነት የለን ኦሮሞውም ትግሬውም ወላይታውም አፋሩም ሁሉም የህዝብ ለህዝብ መስተጋብር ነበረው። ያን አስተካክሎ መነሳት የነበረበት ነው። ሁለተኛ ህገ መንግስቱን ከወቀስ ነው ያረቀቁትን ሰዎች ወይንም ያማከሩትን አገሮች አይደለም የያዝነውን እዛ የተቀመጠውን ነው። ይሄ ህገ መንግስት በህዝብ በምን በምን የሚለው ዶክተር ዳንኤል እንደሚሉት አዎ፣ ህዝብ ላይስማማበት ይችላል። ያልተስማማበት ሁለት ምክንያት አለ። አንደኛ በጦርነት ማግስት አሸናፊ ወገን በራሱ ፍላጎት ያረቀቀው ስለሆነ ነው። እዚህ ላይ ትክክል ነው ። አዎ ጥያቄ አለ። የሁሉም ዜጋ ይሄ ህገ መንግስት እኔ ተስማምቼበት ሁሉም ወቅቶበት ያጸደቀው ነው ወይ ሲባል የለም። በጦርነት አሸናፊ ወገን መጥቶ ስልጣን የያዘ እሱ የሰባሰባቸው ወገኖች አሁንም ያንን ህገ መንግስቱን ያጸደቁ እኮ የፈረሙት ሰዎች ናቸው። አይደለም እንደሚቃወሙ አንድ ምሳሌ ዶክተር ነጋሶ ጊዳዳ ፊርማቸውም ያለው የእሳቸው ነው። አሁን ይህን መንግስትና ህገ መንግስትም ደግሞ የሚሟገቱት እሳቸው ናቸው። እስከዚህ ድረስ መሄድ እንችላለን ሁለቱን አሸናፊ ወገን ያጸደቀው ለመሆኑ ደግሞ እዛው ቁጭ ብሏል። በትግላችንና በከፈልነው ነው መስዋዕትነት የተገኘውን ዴሞክራሲ ነው እንጂ የሚለው በህዝብ ፍላጎት አይል። ይሄንም አጥድቀን በደንብ አድርገን ፈለፍለን ማውጣት አለብን። እና ይሄ ህገ መንግስት አንደኛ ችግር አለበት። ችግሩ እንዳለ ሆኖ ደግሞ የሰጠውን መብት ማስከበር ይችላል ወይ ሲባል መንግስት ፈቃደኛ አይደለም። ሌላ ሶስተኛ ላነሳ የሚችለው ምንድን ነው? ሕገ መንግስቱን እሺ እንቶ ላንስማንባበት እንችላለን። አንደኛ የፌዴራል ስርዓቱን የመሰረተው በምን ተነስቶ ነው? ለሀረሪ ሁለት መቶ ሺህ ለማይሞላ ህዝብ ክልል የመሆን መብት የሰጠ ለሲዳማ አንድ ሚሊዮንም ይሁን ሁለት ሚሊዮን ክልል የመሆን መብትን የከለከለ ሕገ መንግስት እንዴት አድርጎ ነው ሰው ዜጋው ሊቀበል የሚችለው? እዚያም ላይ ጥያቄን ልናነሳ እንችላለን። ግን ትልቁ ጥያቄ የሚሆነው ምንድን ነው ይሄን ሕገ መንግስት ያረቀቀው አካል ማን ነው ሲባል አይ በህዝብ ብሶት ምክንያት የህዝብን ጭቆናና ግፍ ላስወግድ የመጣው የህዝብ ብሶት የፈጠረኝ ነኝ ያለ ወገን ያረቀቀው ህገ መንግስት እና በዛ ህገ መንግስት መሰረት ስልጣን የያዘው ወገን የህዝብን ብሶት ሳይሆን የሚሰማው ህዝብን እንደገና የደም እንባ አስለቃሽ መሆኑ ነው። ይሄ ነው ትልቁ ነገር ኢትዮጵያ ውስጥ የምናነሳው። መልካም። ያ ደግሞ ዶክተር ዳንኤልም አሁን አሜሪካን መንግስት ላይ እንደዛ የሚፈሩ ከሆነ ሂስ መሰንዘር እዚህ ሁነን ስንሰነዝር ደግሞ አንዳንድ ጊዜ አክብሩ። ምክንያቱም ሁላችንም እዚህ ጋር ልናጣው የምንችለውን ነገር እናጣለን። ህገ መንግስት ማከብርበት ምክንያት እኔ ምንድን ነው ፀድቋል፣ ቢያንስ አገሪቱ ትተዳደርበታለች በስርአቱ እንኳ መንግስትን በህገ መንግስቱ መሰረት እስኪ ማርክ እንስጥ። እንደ በቀላሉ አነጋገር አሉላ በህገ መንግስቱ መሰረት ይሄ መንግስት ማርክ ቢሰጠው አምስት ከመቶ አያገኝም። ይቅርታ እንደዚህ አይነት በመናገሬ መልካም። ከህገ መንግስታዊ የማንነት ጥያቄ እስከ ህገ መንግስቱ ተጨባጭ የህዝቦች ውክልና ድረስ የሚደርሱ ሌሎች ጥያቄዎች በተከታታይ ይነሳሉ። አሁን ያነሳችኋቸውን ይልቁንም ደግሞ ይበልጡን ህገ መንግስቱን የሚመለከቱ ጥያቄዎች በሌላ ሰፋ ያለ መድረክ ገፍተን እንቀጥላለን። ወደ ወቅታዊ ሁኔታ ልመልሳችሁና እስኪ በተጨባጭ ሊታዩ የሚችሉ ከወቅቱ ችግር እስከ መፍትሄ አማራጮቹ ሊወስዱ የሚችሉ ጭብጦችን በተደጋጋሚ ከሚነሱ ጥያቄዎች የሚመዘዙትን እናንሳ። የምጣኔ ሀብት እኩልነት ወይም የዜጎች እኩል ተጠቃሚ መሆን አገሪቱ በከፍተኛ ቁጥር ከአስር በመቶ በላይ የተከታታይ የምጣኔ ሀብት እድገት አሳይታለች ይባላል። አወዛጋቢነቱ እንዳለ ሆኖ የዛ ተጠቃሚ ለመሆን ያልቻለ ህዝብ፣ ከእለት ወደ እለት የሚላስ የሚቀመስ ያጡ ዜጎች ጭምር ያሉበት መሆኑ በአንድ በኩል ይነሳል። የፖለቲካ ነጻነት ማጣት፣ የሰብአዊ መብት መገፈፍ፣ ስር የሰደደ ድህነት፣ እነኚህ ጥያቄዎች ቅድም ከሚነሱት የህገ መንግስትም ሆነ የመሬት ባለቤትነትና ይዞታ ጥያቄዎች አሁን ለሚታዩ ቅሬታዎች ከጀርባ ያሉ አቀጣጣዮች እነኛ አይደሉም ወይ የሚል ጥያቄ የሚያነሱ ወገኖች አሉ። ድሉን ለዶክተር ዳንኤል ልስጥ ተከታዩን። እሺ፣ አመሰግናለሁ። ወደ ጥያቄው ወደ አነሳው ከመሄዴ በፊት አንድ አታየት ልዘንዝር። አቶ አበባው ሲናገሩ ምን አሉ? ህዝብ ለመንግስት መንግስት ተገዢ መሆን አለበት አሉ። ለህገ መንግስት ለህገ መንግስት ተገዢ መሆን አለበት ህዝቡ የጻፈው ህገ መንግስት ከሆነ የራሱ ህገ መንግስት ነው ማለት ነው። አሁን አሜሪካን ሀገር ህገ መንግስቱን ነው የሚጠብቀው ህዝቡ፣ ግለሰቦችን አይደለም፣ ወይም ፕሬዚዳንቱን ወይም ሌላውን አይደለም፣ የሚጠብቀው ህገ መንግስቱን ነው። ምክንያቱም ህዝቡ የጻፈው ህገ መንግስት ነው። ሁለተኛ ላሳስብ የምፈልገው ህገ መንግስት የህዝብ ትግል ውጤት ነው የተለያዩ ክፍሎች የተለያዩ ጥቅም ያላቸው ክፍሎች ተሰባስበው ተዋግተውም ይሁን ተስማምተውም ይሁን ብዙ ጊዜ በስምምነት አይሆን ምክንያቱም ሰው ራሱን ስለሚወድ ለራሱ የሚፈልገውን መብት ለሌላው ስለሚነፍክ የግድ የተለያየ ሀይል ተሰብስቦ ነው የሚጽፈው እና የምናጣው ብለው ሲናገሩ ይገባኛል ሀገር ሊጠፋ የሚችለው አምባገነኖች እንደ ሊቢያ እንደ ሲሪያ አገር ሲያጠፉ ነው። እንቢ ሲሉ ነው ሰው ተሰብስቦ። አሁን የኢትዮጵያ ህዝብ መልካም አጋጣሚ አለው የሚለው ለምንድን ነው? ህዝቡ ራሱ ሀገራችንን እንወዳለን አንድ ህዝብ ነን አንድ ሀገር ነን አንድ ሰንደቅ ዓላማ ነን የውስጣችንን ችግር ማስወገድ እንችላለን ነው የሚለው እንጂ ይህ ህገ መንግስትማ ቢጠብቀው ኖሮ ይህ ሁሉም ባልመጣ ነው። ወደ ጥያቄው ላ ጊዜ ፖለቲካ የፖለቲከኞች ሞያ ቢሆንም አላማ አለው። ፖለቲካ ስልጣን ለሌለው ስልጣን የሚያገኝበትን መንገድ ለማዘጋጀት ወይም ስልጣን ላይ ያሉ ስልጣናቸው ላይ እንዲቆዩ የሚያደርጉት ስልት ነው። ብዙ ጊዜ ስለ ኢትዮጵያ ልማት ይነገራል። አስር በመቶ ኢትዮጵያ ያድጋለች ምንድን ነው የቸገራችሁ በተለይ የምንሰማው እኮ ከተማሩ ከሚባሉት ነው በነገራችን ላይ ለዚህ አሁን በቅርብ ጊዜ አዲስ አበባ በነበርኩ ጊዜ ሶስት ሀገሮች ኢትዮጵያ ደቡብ ኮሪያ ታይዋን ሶስቱን ሀገሮች በፈረንጅ አቆጣጠር ነው የምናገረው በአስራ ዘጠኝ መቶ ስልሳ የዛሬ አምሳ አመት የገቢ መጠናቸው ተመሳሳይ ነው ሶስቱ ሀገሮች ከአምሳ አመት በኋላ ሁለቱ ሀገሮች ገበያቸው የትናየት መንጥቋል። ለምሳሌ ታይዋን የአሜሪካንን የነፍስ ወከፍ ገቢ ሰማኒያ በመቶ ነው የሚያሳየው። የኢትዮጵያ ነጥብ ስምንት ሰባት ነው። የዛሬ ሀምሳ ዓመት የኢትዮጵያ አንድ ነጥብ ሶስት ነበረ። ደቡብ ኮሪያ ስልሳ ሰባ በመቶ የአሜሪካንን የነፍስ ወከፍ ገቢ ነው። ለምንድን ነው እነዚህ ሁለት ሀገሮች ቶሎ ብለው መሬት ሰጡ? ለድሀው ለገበሬው አሜሪካኖች ሊገፋፏቸው ነው። ከፍለዋል፣ ሰማንያ ሰባት በመቶ አሜሪካኖች ነው የከፈሉት። ምክንያቱም በዛን ጊዜ ኮሚኒስቶች ተፅዕኖ ነበራቸው። ኮሚኒስትን ለመቋቋም ኢትዮጵያ በአስራ ዘጠኝ መቶ ስልሳዎቹ የኮሚኒስት ችግር አልነበራቸው። የመሬት ይዞታ ተዘነጋ። በጠቅላላው ምንም አልተደረገም። ጭራሽ ምንም አያስፈልግም መሬት ከምናከፋፍል ህይወታችን እያለን አናደርገውም እያለ የምትፎክር መንግስት ነው እና አገሪቷ አድጋለች የሚባለው ትክክል አይደለም። እና በዚህ ጊዜያችንን ነው የምናጠፋው። የሚፈልጉትም ይሄንኑ ነው። እነ መንግስትም የውጭ ደጋፊዎች ናቸው። ለምንድን ነው ስለ መሬት የማይናገሩት? እኛ ራሳችን እዚህ አሁን መሬት ላላ አተኮርንም። አንድ ነገር ለንገር ጊዜ የሚሰጠኝ ከሆነ እሺ፣ ደቡብ ወደ ሲዳሞ ክፍለ ሀገር ሳት ቢላ ድረስ ነው ሄዱ ሁል ጊዜ ገጠሩና ከተማው የሚገናኙበት ኢኮኖሚ የለም። ከተማ ውስጥ የምታየው ድንጋይ ነው። የቤት ስራ ፎቅ አንድ ሁለት ፎቅ ይደረጋል። ካፒታል ይዘህ ገብተህ ገጠር ውስጥ ማረስ አትችልም። መሬት ተከልክሏል። መግዛት አትችልም። መመራት አትችልም። ለምን የችላ ገብሰው አይደለም ትባላለ። አንድ እንቁላል ሶስት ብር ነው። እሺ አንድ ነጋዴ ወይም አንድ ገበሬ አሁን ዶሮ ገዝቼ አረብ አለው ቢል መሬት ያስፈልገዋል። መሬት የለ። ወጣቱ ከተማ ውስጥ ዝም ብሎ ይቀመጣል። መንግስት፣ ኢንዱስትሪ እናስፋፋለን ብሎ ኢንዱስትሪያል ፓርክ እያለ ቤት ይሰራል። እንዴት አድርገህ ነው ኢንዱስትሪ የምታስፋፋው? እርሻት ካላለማ ኬት ነው የሚመጣው ጥሬ ሀብት? ችሎታ የለም ሀገሪቱ ውስጥ። ችሎታ ሊኖር የሚችለው ሁሉም ሰው ተባብሮ ሲሰራ ነው። ይሄ ነው ኢትዮጵያ ውስጥ ሌላ አንድ ማስታዊ ያሉ ውስጥ ሽሮ ይሄ በጣም እወዳለሁ። ሽሮ ወጥ ካፌዎች ሽሮ ይሸጣሉ። ሽሮ ወጥ ስልሳ ብር ነው። ሁለት ወረቀት የምትሃል እንጀራ ከሁለት ጭልፋ ወጥ ጋር ሽሮ ወጥ ስልሳ ብር ነው። ማን ነው ልክ የሚከፍል? ማን ነው የሚችለው? ይ ኢትዮጵያ በኢኮኖሚ አድጋለች ማለት ትክክል አይደለም። ሱ ወስተኛ መጨረሻል እንግዲህ መጨረሻ እድገት እንዴት ነው የሚለካው? እድገት ሲለካ በገበያ ዋጋ ነው የሚለካው። አንድ ዳቦ አስር ብር ከተሸጠ እንበል ሁለት ዳቦ ሀያ ብር ማለት ነው አይደለም። ስለዚህ ምን ትላለህ? ኦ ሀያ ብር አመረትን ነው የምትለው። የዳቦ ዋጋ አምስት ብር ከሆነ አስር ብር ነው አይደለም። ስለዚህ አስሩ ብር ነው የሚበልጠው ከሀያው ብር። ሀያው ብር ምንድን ነው የሚያሳየው? የዋጋ ንረት ይሄ ነው ኢትዮጵያ እድገት የሚባለው። ባጭሩ መልካም የምጣኔ ሀብት እድገት ተገኝቷል የሚባለው ዙሪያ ያሉ ጥያቄዎችን ጎላ አድርገው ከሚታዩ ነባራዊ ሁኔታዎች ጋር አዛምደዋል። ዶክተር ዳንኤል አቶ አበባው እርስዎ ነው ወድሎ መፍትሄ አማራጭ የችግሮቹን መንስኤዎች በቅጡ መረዳት ይጠይቃልና ና ቀደም ብዬ ያነሷቸውን በብዙዎች የሚጠየቁ ጥያቄዎች አሁን ከሚታየው ቀውስ ጋር ዝምድና ይኖራቸው ይሆን፣ ምናልባት አቀጣጣዮቹ እነሱ ይሆን ወይ የሚለውን ጥያቄ ለመመልከት ነው። ገዢው ራሱ የሚያም ነው። ቀደም ብለው እርስዎ የጠቀሱት የመልካም አስተዳደር እጦት አለ የምጣኔ ሀብት ተጠቃሚነት ምንም ይሁን ምን በአገሪቱ ያለውን ሀብት እኩል ተጠቃሚነት የማጣት ሁኔታ ተፈጥሯል የሚለው ጥያቄ አለ። የፖለቲካ ነጻነት መጥፋት፣ የሰብአዊ መብት ረገጣ፣ ስር የሰደደ ድህነት ተደጋግሞ ይነሳሉ። እነኚህስ ለተፈጠረው ችግር አቀጣጣይ ሆነው ይሆን ወይ? አቶ አበባው፣ አሁን ወደ ልቡ መጣን። ወደ ርዕሰ ጉዳያችን እንደሚያነሳቸው አሉ። አንደኛ የምጣኔ ሀብት፣ ሁለተኛ የእኩልነት፣ ሶስተኛ ድህነት እንግዲህ እነዚህ መሰረታዊ ጥያቄዎች ናቸው። መሰረታዊ ጥያቄዎች ናቸው የምንለው አንደኛ በምጣኔ ሀብት በኩል እኩል እድል አለን ወይ? ሁላችንም እዚህ ሀገር ብለን ስንወድ ትልቁ የብሶት መነሻ የሆነው እኩል እድል አለመሰጠታችን ነው። ለእያንዳንዱ ዜጋ ለእያንዳንዱ ኢትዮጵያዊ እኩል እድል ተሰጧል ወይ ሲባል አልተሰጠም። ሆቴል የሚፈቀድለት ማን ነው? በአብዛኛው ለስርዓቱ ታማኝ ነው ተብሎ የትግራይ ተወላጅ የሆነ ወይም ትግርኛ ቋንቋ ተናጋሪ ነው ይሄ እውነት ነው እንክደውም አንችልም መሬትስ እኩል ይሰጣል ወይ ሌላው ይቅርና የኮንዶሚኒየም ቤቶችን እንኳን እንውሰድ እስኪ እነዛ እንኳ ለእነማን ነው የሚሰጡት ሲባል በአብዛኛው ህዝቡ እኩልነትን ስላላየ ነው ሶት የተነሳበት በንጉሰ ነገስቱ ጊዜም ቢሆን ማዳላት የተለመደ ነው በደርግ ጊዜ ነው ትልቅ ለውጥ የታየው ቢያንስ አንተ እንዲህ አይነት ብሔር አለህ? እንዲህ አይነት ቋንቋ ተናጋሪ ነህ ተብለህ ይሄን ጥቅም አግኝ ይሄን አይባልም ነበረ። አሁን ግን ከአስራ ዘጠኝ ሰማንያ ሶስት ወዲህ የምናየው ምንድን ነው? በስልጣንም ረገድ በሀብትም ረገድ አብዛኛው እድል የሚሰጣቸው የትግራይኛ ቋንቋ ተናጋሪዎች ወይም የትግራይ ተወላጆች ስለሆኑ ይሄ ህዝቡ ዘንድ ብሶት ፈጠረ። ሲፈራ የነበረ ኦሮሞ ጠባብ ነህ፣ አማራ ትምክተኛ ነህ የሚባለው ነበረ። አሁን ይሄ የትሄድ ሰበታ መንሂድ አዲስ አበባ ዙሪያ ሱሉልታ መንሂድ ሰንዳታ መንሂድ የምናውቀው ሀቅ ስለሆነ ነው። ያ ሶት ፈጠረ ሁሉንም እንደውም አንድ አደረገው። በዘረኝነት ሳይሆን ይሄን የምናገረው አዲስ አበባ ውስጥም የተለያዩ የኢትዮጵያ ክፍሎችን የምናየው ስለሆነ ነው። ወልቃይትም ላይ ያ ነው የተፈጠረው። ማንኛውም ኢትዮጵያዊ ሞጋዴንም ይሁን ሞያሌም ይሁን የትም ቦታ ሰርቶ መኖር የሚችልበት እና ንብረት ማፍራት የሚችልበት መሬትና የሚችልበት ስርዓት መኖር ነበረበት። እኩልነት አለመፈጠሩ ይሄ አንድ ትልቅ ነገር ነው። በሰብአዊ መብት ብድ ብድ ለው መጀመሪያ ላይ ሁለት ነገሮች ማስተካከል ነበረባቸው። የፖለቲካውስ ስሺ ይሁን ጋዜጠኞችን ማሰር፣ የፖለቲካ ቃሴ የሚያደርጉ የፓርቲ አባላትን ማሰር። በወንጀል ደረጃ እንኳ ወንጀል ተፈጽሞብኝ ፍትህ የሚከለከልብኝ አገር ከሆነ እንዴት ብዬ ነው ቁጭ ምለው ነው? ይሄ ነው የኢትዮጵያ ህዝብ ሶት ሶስተኛው ድህነት ነው። ድህነትን መንግስት እዘምትበታለሁ ነው ይላል። እዘምት ጠላቴ ድህነት ነው ይላል። ድህነትን እያስፋፋ ነው የምናየው። ድህነት ላይ ቢዘምት ኑሮ ይሄን ያክል የህዝብ ሶት ባልመጣ ነበር። ድህነት የተባባሰው እንዴት ይሆን በመጪው ውይይት ዝርዝሩ እንቀጥላለን።